ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከፓርቲዎቹም ሌሎችም የህብረተሰብ አካል በተገኙበት የተደረጉ ስብሰባዎች ሙሉን ካልቀረ ከነሐሴ ሀያ ቢሆን የሚል ምክርም ነበረ እና የአየር ጸባይውንም የባህሉንም ጉዳይ እንደገናም ደግሞ ከእኛም የዝግጅት አንጻር የበለጠ ጠቅም የሚሆን ወይ ብለን አሰብን፣ ተነጋገርን፣ አወጣን፣ አወረድን መሰረት አድርገን የዛሬውን እንግዲህ አሁን ያወቅሽውን ሰሌዳ ወጥተናል። የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለን ድምፅ ነው የሰማችሁት። የስድስተኛውን አገር አቀፍ ምርጫ የድምፅ መስጫ ቀን አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አቢሬስ ይቀርባል። አሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። የአሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳርመንት ይህም በዓለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን አንቀጽ ሀያ ንዑስ ቁጥር ሁለት ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው። በባህር ዳር ዩኒቨርስቲ የመገናኛ ብዙሀን ህግ ትምህርት መምህሩ አቶ ዮሐንስ እኔው ናቸው። አዲስ የረቀቀና የጸደቀውን የጥላቻ ንግግርን አስመልክቶ የወጣ ህግ አስመልክቶ ከሰጡት አስተያየት የተወሰደ ነው። የዚህንም ዝርዝር ይዘናል አድማጮች መጽሔት ይመለከተዋል። ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ የካቲት 6 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳነች ፍሳዬ ደግሞ ዜናውን አነባለሁ። ከቴክኒክ አቀናባሪ የብርሃን ኃይሉና ከስርጭት መሐንዲሱ ጆጊል ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን ያለም ዜና ርዕሰ ዜና የኢትዮጵያ የግብፅና የሱዳን ልኡካን ከታላቁ የህዳሴ ግድብ ውሃ ጋር በተያያዘ የሚያካሄዱት ድርድር እንደሚቀጥል ታወቀ። ዩናይትድ ስቴትስ አፍሪቃ ያሉትን መደበኛ ወታደሮቿን በወታደራዊ አሰልጣኞች ብቻ ለመተካት መወሰኗ ያስከተለውን ስጋት ለማርገብ እየሞከረች ነው። የዩናይትድ ስቴትስ ዋና አቃቢ ሕግ ዊሊያም ባር ፕሬዚደንት ዶናልድ ትራምፕ በሀገሪቱ የፍርድ ሚኒስቴር በሰራተኞቹና በጉዳዩ ላይ በትዊተር የሚጽፏቸው ነገሮች ስራዬን እንዳልሰራ እያደረጉኝ ነው ሲሉ አማረሩ አሁን ዜና በዝርዝር የኢትዮጵያ የግብፅና የሱዳን ልዑካን ከታላቁ የህዳሴ ግድብ ውሃ ጋር በተያያዘ የሚያካሄዱት ድርድር እንደሚቀጥል ታወቀ ዋሽንግተን ውስጥ የሁለት ቀናት ስብሰባ ካካሄዱ በኋላ የሶስቱ ሀገሮች የቴክኒካዊ ህጋዊ ጉዳይ ቡድኖች ወደ መጨረሻ ውሳኔ ሊያደርስ በሚችል ሂደት ላይ መሻሻል እያሳዩ ናቸው። የመጨረሻው ስምምነት ከመፈረሙ በፊት የሀገሮቹ መሪዎች ይመለከቱታል ሲል የዩናይትድ ስቴትስ የገንዘብ ሚኒስቴር ገልጿል። ዩናይትድ ስቴትስ ከዓለም ባንክ ቴክኒካዊ እርዳታ ጋር ሆነው የመጨረሻውን ስምምነት የማዘጋጁትን ተግባር ለማስተባበር ተስማምተዋል። የመጨረሻው ስምምነት አስቀድሞ በያዝነው ወር ማብቂያ ላይ ከመጠናቀቁ በፊት በሶስቱ ሀገሮች ሚኒስትሮችና በመሪዎቹ ይታያል ሲሉ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑችን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በሚቀጥለው ሳምንት ኢትዮጵያን ያካተቱ የአፍሪካ ሀገሮችን እንደሚጎበኙ ተናግረዋል። ፓምፔዮ ይህን ያሉት አይሮፕላን ውስጥ ሆነው ለጋዜጠኞች በሰጡት መግለጫ ነው። የውጭ ጉዳይ ሚኒስትሩ ጀርመን ጎራ ካሉ በኋላ ኢትዮጵያን፣ ሴኔጋልን፣ አንጎላን፣ ሳውዲ አረቢያንና ኦማን እንደሚጎበኙ ታውቋል። አኒካ ሀበርሽላግ ከዳካር ሴኔጋል የላከችውን ዘገባ ቆንጅታዬ ታቀርበዋለች። በሳምንቱ መጨረሻ ሚኒስትር ፖምፔዮ የሚጎበኛት የምዕራብ አፍሪካ ሀገር ሴኔጋል ክልሉ በከባድ ብጥብጥ እየታመሰ ባለበት ተረጋግታ መቆየት የቻለች ሀገር ነች። ዩናይትድ ስቴትስና ሴኔጋል ንግድ፣ ፍልሰት፣ የዲሞክራሲ ግንባታን መሰረት ያደረገ የረጅም ጊዜ ግንኙነት አላቸው። የዩናይትድ ስቴትስ የመከላከያ ሚኒስቴር የአፍሪካ ስትራቴጂያዊ ጥናቶች ማዕከል ተመራማሪ ቡድን እንዳለው ጽንፈኛ እስላማዊ ቡድኖች በሳህል ግዛት የሚፈጽሙት የኃይል ጥቃት እንደ አውሮፓውያን አቆጣጠር ከ2016 ወዲህ በየአመቱ በእጥፍ እየጨመረ ሄዷል። ሴኔጋል በዚህ መሃል ሰላሟን ጠብቃ ለመኖር ችላለች። የውጭ ጉዳይ ሚኒስትር ፖምፔዮ በጉብኝታቸው ያቺን ሀገር የአፍሪካ ተምሳሌት ብለው ያሞግሷታል ተብሎ እንደሚጠበቅ የሚኒስቴር መስሪያ ቤታቸው ባለስልጣን ገልጸዋል። ሚኒስትሩ በሴኔጋል ቆይታቸው ከንግድ መሪዎች ጋር ተገናኝተው ው ዩናይትድ ስቴትስ የንግድና የኢንቨስትመንት ግንኙነቷን ስለምታዳብርበት መንገድ ይወያያሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስትሩ በመቀጠል በመጪው ሰኞ ኢትዮጵያ ይጓዙና በዚያ እስከ ረቡዕ ይቆያሉ። ቀጠናዊ ጸጥታን ለማጎላበት ስለሚደረገው የሁለትዮሽ ጥረትና ስለ ኢትዮጵያ የፖለቲካና የኢኮኖሚ ለውጥ አጀንዳ ጉዳይ ለመነጋገር ከጠቅላይ ሚኒስትር አብይ አህመድ እና ከፕሬዝደንት ሳህለ ወርቅ ዘውዴ ጋር ተገናኝተው እንደሚወያዩ ተዘግበዋል። ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት ጋርም ይነጋገራሉ። ፖምፔዮ አውሮፕላኑስ ለጋዜጠኞች በሰጡት መግለጫ የታላቁ ሕዳሴ ግድብን ድርድር ጉዳይ አንስተዋል። ታላቁ የህዳሴን ግድብ አስመልክቶ ከኢትዮጵያውያንና ከግብፃውያን ጋር እየሰራን ነው። የገንዘብ ሚኒስትሩ ሙኒችንና ቡድናችን በዛ ላይ ሲሰሩ ቆይተዋል። ሱዳናውያን ኢትዮጵያውያንና ግብፃውያንን በድርድራቸው መሻሻል እንዲያሳዩና የሚያስፈልጋቸውን የውሃ ፍሰት እንዲያገኙ ለማበረታታት ትላንት እነሱ ጋር ሄጄ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጉዟቸው ወደ መካከለኛው ምስራቅም ያመራሉ ተብሏል። ዩናይትድ ስቴትስ አፍሪቃ ያሉትን መደበኛ ወታደሮቿን በወታደራዊ አሰልጣኞች ብቻ ለመተካት መወሰኗ ያስከተለውን ስጋት ለማርገብ እየሞከረች ነው። ቁጥራቸው ብዙም ያልተቀነሰ የአሜሪካ ወታደሮች በአህጉሪቱ ይቆያሉ። በሌላ በኩል ደግሞ የዩናይትድ ስቴትስ ወታደራዊ አዛዦች የጋራ ኃይሎችን ብቃት የማጎላበት እድል ይሰጣቸዋል ሲሉ የመከላከያ ሚኒስትር ማርክ ኤስፐር ገልጸዋል። ብራሰልስ በተካሄደው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የመከላከያ ሚኒስትሮች ስብሰባ ጎን ላይ ለጋዜጠኞች በሰጡት መግለጫ ተዋጊ ኃይሎቹን በአሰልጣኝ ለመተካት የተወሰነው የዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ አዛዥ ስቲቨን ታውሰንድ ባቀረቡት ሀሳብ መሰረት ነው ብለዋል ኤስፐር። ሶማሊያ ኢኮኖሚያዊና ተቋማዊ ለውጦች ማካሄዷን ተከትሎ ለዕዳ ስረዛ ብቁ ሆናለች ሲሉ የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ስራ አስፈጻሚ ቦርዶች ትላንት አስታወቁ። ቆንጅታዬ አጭር ዘገባ ታቀርባለች። ሶማሊያ ያለባት የውጭ ዕዳ ወደ አምስት ቢሊዮን ዶላር ገደማ ይገመታል። ከዚያ ውስጥ አንድ ቢሊዮን ዶላሩ ለዩናይትድ ስቴትስ መክፈል ያለባት ዕዳ ነው። ሁለቱ ታላላቅ የገንዘብ ተቋማትም ትናንትናና ከትናንት በስቲያ ካካሄዷቸው የቦርድ ስብሰባዎች በኋላ ባወጡት መግለጫ እንዳስታወቁት ከባድ ዕዳ የተጫናቸው ድሃ አገሮች መርሃ ግብር በሚለው እቅድ ሶማሊያ ለዕዳ ቅነሳ ብቁ መሆኗን አጽድቀውላታል። በዚህ መርሃ ግብር ተጠቃሚ ለመሆን ሀገሮች የኢኮኖሚና ተቋማዊ ለውጥና የድህነት ቅነሳ እርምጃዎችን መውሰድ ይጠበቅባቸዋል። ሶማሊያ ላለፉት በርካታ ዓመታት በአይኤምኤፍ ባልደረቦች ክትትል መርሃ ግብር ስር የቆየች ሲሆን ያም ገቢዋን በማንቀሳቀስና የመንግስት ወጪ ሰነዶችን በመከታተል ረድቷታል። የአይኤምኤፍ ዋና ዲሬክተር ክሪስታሊና ጆርጂቫ ባወጡት መግለጫ ሶማሊያ ለእዳ ስረዛ ብቁ መሆኗ ታሪክ የተመዘገበበት ወቅት ነው ብለዋል። የዓለም ባንክ ፕሬዚዳንት ዴቪድ ማልፓስን በበኩላቸው ሶማሊያ ኬንያ ከአለም አቀፍ የገንዘብ ተቋማት እጅግ ደሀ ለሆኑ ሀገሮች ከቀረጽ ነው የአለም አቀፍ ልማት ማህበርም ጭምር የብድር ተጠቃሚ ለመሆን የሚያበቃ ከፍተኛ እርምጃ ነው ብለውታል። የሶማሊያ ጠቅላይ ሚኒስትር ሀሰን አሊ ኬር ለዚህ ታሪካዊ ምዕራፍ በመብቃታችን እጅግ ደስተኞች ነን ብለዋል። የሶማሊያን ህዝብም በዚህ ፈታኝ የለውጥ ወቅት ጠንክሮ በመገኘቱ አጋሮቻችንንም ለሰጡን ጠንካራ ድጋፍ እናመሰግናለን ብለዋል። የካናዳ ካልገሪ ዩኒቨርሲቲ ፕሮፌሰር ሁሴን ዋርሳሜ የአለም ባንክና አይኤምኤፍ የወሰዱት እርምጃ ሶማሊያ ለትምህርት፣ ለጤና፣ ለመንገድና ለወደብ ልማት የምታውለው ገንዘብ በእርዳታ እና በብድር መልክ እንድታገኝ መንገዱን የሚያመቻችላት እንደሚሆን ገልጸዋል። በመጨረሻም የዩናይትድ ስቴትስ ዋና አቃቤ ህግ ዊሊያም ባር ፕሬዚደንት ዶናልድ ትራምፕ በሀገሪቱ የፍርድ ሚኒስቴር በሰራተኞቹና በጉዳዩ ላይ በትዊተር የሚጽፏቸው ነገሮች ስራዬን እንዳልሰራ እያደረጉኝ ነው ሲሉ አማረሩ። ይህ ምሬት የተሰማው የፕሬዚዳንቱ ጥብቅ ወዳጅ ከሆኑት ሰው መሆኑ ራሱ አስገርሟል። ባር የሚመሩት የፍርድ ሚኒስቴር የረጅም ጊዜ የትራምፕ ወዳጅ የሆኑት ተከሳሽ ሮጀር ስቶን የፍርድ ሂደት ላይ ጣልቃ ገብቶ አቃቢያን ሕግ ከጠየቁት ያነሰ የእስራት ጊዜ እንዲበየን ካደረጉ በኋላ ነው ባር ይህን ምሬት ያሰሙት። ሮጀር ስቶን ሩሲያ በዩናይትድ ስቴትስ የምርጫ ዘመቻ ወቅት ጣልቃ ገብታለች ከሚለው ክስ ጋር በተያያዘ በምክር ቤት ፊት ዋሽተዋል፣ በምስክሮች ላይ ጣልቃ ገብተዋል፣ የፍትህ ስርዓትን አሰናክለዋል የሚል ክስ ነው የቀረበባቸው። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይሰማል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ እንለፍ። የኢትዮጵያ ምርጫ ቦርድ መጪው ሀገራዊ ምርጫ የሚካሄድበትን ቀንና የምርጫውን ውጤት ይፋ የሚደረግበትን ጊዜ ይፋ አደረገ። የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ ስድስተኛው አገር አቀፍ የምርጫ ሂደት የድምጽ መስጫ ቀን ነሐሴ 23 2012 እንዲሆን ቀጠሮ መቆረጡንም ወይም ለዚህ ቀን መዛወሩን ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው አገራዊ ምርጫ ሰላማዊ እንዲሆን መንግስት፣ የሲቪክ ማህበራትና የፖለቲካ ፓርቲዎች በጋራ እንዲሰሩ ለማስቻል ዛሬ ቀኑ ሙሉ በተካሄደው ሁለተኛው ጉባኤ ላይ በጣም ብዙ ጉዳዮች እንደተዳሰሱ የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ለአሜሪካ ድምፅ ገልጸዋል። በተጨማሪም በዚህ ውይይት ላይ የምርጫው ድምጽ መስጫ ቀን ተብሎ ከጥቂት ሳምንታት በፊት የተገለጸው ነሐሴ 10 2012 ዓ ም 13 ቀናት ተጨምሮበት ነሐሴ 23 እንዲደረግ መወሰኑን ተናግረዋል። በስልክ ስለ ጉዳዩ እንዲያስረዱን አጭር ቆይታ አድርገን ነበር። በጭር የተደረገም ጊዜ የመጨረሻው አልነበረም። ያንን መሰረት አድርገን ህብረተሰቡ ጋር ነው የመጣ ነው ግብዓት ፍለጋ ነው እና ባለድርሻ አካላት ሁሉ እዚህ ዙሪያ ላይ ሀሳብ እንዲሰጡበት አድርገን ባለድርሻ አካላት ሲባል ፖለቲካ ፓርቲዎች፣ ሲቪል ሶሳይቲው ሜትሮሎጂ ጉዳይ ጉዳይ ውስጥ ገብቶ የሌላም ምን እንደዚህ ብቻ የሚመለከታቸው የመንግስት አካላት እንማማክረን ይሄ የመጨረሻው መሆኑ ነው። እንግዲህ ያኔ መጨረሻ ሆኖ አሁን የቀየር ነው አይደለም። ያኔም ለምክክር የቀረበ የጊዜ ሰሌዳ መሆኑን በደንብ አስረድተናል። በወቅቱ የፖለቲካ ፓርቲዎቹ የተለያዩት የተለያየ ሀሳብ ያነሱ ነበር እና በዛሬ ውይይት ላይ ተስማሙ በዚህ የጊዜ ሰሌዳ ላይ አይ እኛ ለህዝብ ይፋ ለማድረግ ነው መድረኩን የተጠቀምበት እና እዚህ ጋር ያሉት ስቴክሆልደሮች ሆልደሮች ይዘውት የሚሄዱበት ሁኔታ ለማመቻቸት ነው እንጂ የመቀበልና ያለ ያለመቀበል የምክክር መድረክ በዚህ ጉዳይ ላይ አላደረግም። ስለዚህ ልዩነቶቹ እንዳሉ ትክክል ፓርቲዎች በዚህ ዙሪያ ላይ ነገም የሚሰበሰቡበት ሁኔታ እንዳለም እናውቃለን። አመቻቹልን ብለው ፖለቲካ ፓርቲዎችን ጉባኤ የምርጫ ቦርድ አመቻችቷል። ይህንኑ ጉዳይ በዚህ ጊዜ ውስጥ ባይደረግ ሀገር ውስጥ ሰላምም የለም፣ ክረምትም ነው። ሌሎችም ሌሎችም የተለያዩ ምክንያቶች እያነሱ የሚከራከሩት ነገር አለ። እኛ እዛ ክርክር ውስጥ መግባት አንፈልግም። ምክንያቱም እኛ በህገ መንግስቱ በምርጫ ህጉ መሰረት ምን ያህል ድረስ ሁኔታዎችን አሸጋ ጊዜዎችን አሸጋሽገን መፈጸም እንችላል። ጊዜውንም ለማሸጋሸግ ማን ነው የተገደድ ነው ያው ቅርብ ጊዜ የተቋቋመ ቦርድ ስለሆነ ነው እንጂ የተቋሙ ሪፎርም ውስጥ ባይሆን የቦርድ አባላቱ በቋሚነት የሚሰሩት አምስታችንን አዲስ ያንሆን አራት አመት ሶስት አመት የቆየ ተቋም ቢሆን እና ሪፎርም ውስጥ ያልገባ ቢሆን ምናልባትም በተለመደው ጊዜ ገደብ ውስጥ ብግተ ሁሌ በሚደረግበት ልናደርገው የምንችል ነበር። ወደዚህም የተገፋው የዝግጅቱን እኛ ከሾምንበትና ጉዳዩን ዳር ለማድረስ መስራት ያለብንን ዝግጅቱ ከመፈጸም አንጻር የሰዎችን አስተያየት አካተን ነው። እንግዲህ ወደ ሀያ ሶስት ያደረግ ነው። መጀመሪያም ክፍት ነበር ብለው ነበር እና የትኛውን የሰዎች ሀሳብ ነው የወሰዳችሁ? ምን አይነት ምክንያት ነው ተቀባይነት ያገኘ ከአስር ወደ ሀያ ሶስት ለማድረግ? ብዙ ነው እንግዲህ፣ እያንዳንዱ የኤክስፐርት ነው። ለምሳሌ አሁን የአየር ጥናትን የሚሰራው እና ይሄ ፖድካስቱን የሚያደርገው ያደርገው መስሪያ ቤት እሱንም አማክለናል ነሐሴ አስር ይሻላል ወይስ ገፋ ብናደርግ? የዚህ የውሃ የዝናቡንም ነገር ሊቀንስ የሚችል በሌላ በኩል ደግሞ የፖለቲካ ፓርቲዎቹም ሌሎችም ህብረተሰብ አካል በተገኙበት የተደረጉ ስብሰባዎች ከነሐሴ ሀያ በኋላ ቢሆን የሚል ምክር መሆኑ ካልቀረ ከነሐሴ ሀያ ቢሆን የሚል ምክርም ነበረና። የአየር ጠባዩንም የባህሉንም ጉዳይ እንደገና ደግሞ ከእኛም የዝግጅት አንጻር የበለጠ ጠቅም ይሆን ወይ ብለን አሰብን፣ ተነጋገርን፣ አወጣን አወረድን እን መሰረት አድርገን የዛሬውን እንግዲህ አሁን ያወቅሽውን ሰሌዳ አውጥተናል። አቶ ብሸት አያይዘው ምርጫውን በተመለከተ የተሰናዳውን አጠቃላይ የጊዜ ሰሌዳ ይፋ ማድረጋቸውን ይህም በ ቦርዱ የፌስቡክ ገጽ ላይ በይፋ መቀመጡን ገልጸው በፓርቲዎች በኩል ግን አሁንም ውይይት እያደረጉ መሆኑን አመልክተዋል። በነገ ዕለትም የፓርቲ አመራሮቹ በቦርዱ ጽህፈት ቤት በጋራ ውይይት እንዳላቸው ጠቁመዋል። ይሁንም ለዘገባው አመሰግናለሁ። አድማጮች ወደ መጽሔቱ ዝርዝሮች እንዘልቃለን። የኦሮሞ ነጻነት ግንባር ኦነግ ዛሬ አዲስ አበባ በሚገኘው ጽህፈት ቤቱ በወቅታዊ ጉዳይ ላይ ለብዙሀን መገናኛ መግለጫ ሰጥቷል። በተለያዩ የኦሮሚያ ክልል ከተሞችና ዞኖች በተለይም በኦሮሚያ ዞን ልዩ ዞን በሰበታ አዋስ፣ ለገጣፎ፣ ቡራዩና ሌሎች 26 ከተሞችና በሰባት ዞኖች ውስጥ ያሉ ድርጅቱ ያሰለጠናቸውና በትክክልም አባሎቼ ናቸው ያላቸው 350 ሰዎች ታስረውብኛል ይላል። ፀሐይ ዳምጠው ተከታትለዋለች። የኦሮሞ ነጻነት ግንባር ኦነግ ትጥቁን ፈትቶ በሰላም ለመታገል ወደ ኢትዮጵያ ከገባ አንድ ዓመት ከአምስት ወር ሲሆን ለ2012 ሀገራዊ ምርጫ ለመወዳደር ከምርጫ ቦርድ እውቅና አግኝቶ ለምርጫ ዝግጅት ከጀመረ ገና ሶስት ወር መሆኑ ተገልጿል። ድርጅቱ ለሰላማዊ ትግል ከሀገሪቱ መንግስት ጋር ተነጋግሮ በስምምነት ወደ ሀገር መመለሱን የጠቀሱት የኦነግ ስራ አስፈጻሚ አባል እንዲሁም የባህልና ማስታወቂያ ኃላፊ አቶ ሚካኤል ቦራን መንግስት ቃሉን አጥፏል ብሏል። ግንባሩ አባሎቼ እና ደጋፊዎቼ በጅምላ እየታሰሩብኝ ነው ሲል ለብዙሃን መገናኛ ገልጿል። እስሩ እየተፈጸመ ያለው በኦሮሚያ ፖሊስ እንደሆነም የግንባሩ የፖለቲካ መኮንንና የወጣቶች ጉዳይ ኃላፊ አቶ ለሚቤኛ አስረድቷል። በዚህ አንድ ከአምስት ወር ውስጥ የተለያዩ በተለይ ደግሞ ኦሮሚያ ውስጥ ችግሮችን አሳልፈናል። በቅርብ ጊዜ ደግሞ ኦሮሚያ ውስጥ የከፋ ችግሮች ይስተዋላሉ። ከዚህ ውስጥ አንደኛው የጅምላ እስር ነው ሁለተኛ፣ ንጹሐን ዜጎችን በግፍ የመግደል፣ ሶስተኛ፣ ህዝብን ነጥሎ የኮሚኒኬሽን የኢንተርኔትና የስልክ አገልግሎት ማቋረጥ፣ ተማሪዎችን ያለ ወንጀላቸው ከትምህርት ገበታቸው ማባረር እና ኮማንድ ፖስት የተለያዩ የሀገራችን ክፍሎችን በኮማንድ ፖስት ስር የማስተዳደር ሁኔታ በስፋት እየታየ ይገኛል። ኦኔግ አባሎች የታሰሩብኝ ባለ ጉዳይ ላይ የኦሮሚያ መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታይ መልስ ሰጥቷል። እንደሚታወቀው በሀገራችን የተፎካካሪ ፖለቲካ ፓርቲዎች እና ተለየ አቋም ያላቸው አመለካከት ያላቸው ህብረተሰብ ክፍሎች በሀገራችን ውስጥ በነጻነት መንቀሳቀስ እንዲችሉ ና የእርቅና የአንድነት የሰላም ጥሪ ተደርጎላቸው በተለየ መልክ የራሳቸው ሀሳብ ያላቸው ፓርቲዎች ና ግለሰቦች ወደ ሀገራቸው ተመልሰው መንቀሳቀስ እንዲችሉ መንግስት ከፈ ከተፈቀደ በኋላ የተለየ አመለካከት አላቸው በሚል መነሻ ና የተፎካካሪ ፓርቲ አባላት ና ደጋፊዎች ናቸው በሚል በሀገራችን የሚንቀሳቀስ ፓርቲ በፓርቲ ደረጃ ና በአባላቸው ላይ ተፎካካሪ ፓርቲ አባላት በመሆናቸው ና ደጋፊ በመሆናቸው የሚወሰድ የህግ እርምጃ የለም፣ ህጋዊ እርምጃ የለም። ወንጀል ተጠርጥረው እና በተጠረጠሩበት ወንጀል ደግሞ ፖሊስ ሊያጣራ በቁጥጥር ስር ያዋሉ ሰዎች ሊኖሩ ይችላሉ። እስከ ዛሬው ዕለት ድረስ በኦሮሚያ ክልል ሰባት ዞኖች ና ሀያ ስድስት ከተሞች ሶስት መቶ ሀምሳ አባሎቹ ደጋፊዎቹ እና ሌሎች ወጣቶች መታሰራቸውን በመግለጫው አክሏል። ከነዚህ ውስጥ የአንድ መቶ ሰባ አራቱ ስም ደርሶኛል ስልም ዘርዝሯቸዋል። የምዕራብ እና ደቡብ ኦሮሚያ አካባቢዎች ህጋዊ መሰረት በሌለው ና የቀን ገደብ ባልተቀመጠለት ኮማንድ ፖስት እየተዳደሩ ይገኛሉ ያሉት አቶ ለሚ የአካባቢዎቹ በኮማንድ ፖስት መተዳደር ነዋሪዎቹን ለግድያ፣ ዝርፊያ አስገድዶ መድፈር እና ሌሎች ወንጀሎች አጋጥሟቸዋል ስል ተናግሯል። በዚህ ኮማንድ ፖስት ስር የሚደረገው እስራት፣ ግድያ፣ አስገድዶ መድፈር፣ ዝርፊያ፣ ህዝቦችን ማፈናቀል፣ ንብረት ማውደምና የተለያዩ ወንጀሎች እየደረሱ ይገኛሉ። የኮማንድ ፖስት ችግር በተጨማሪ በቅርብ ጊዜ ደግሞ በጅምላ እስር በአዲስ መልክ ተጀምሯል። በዚህ ጉዳይ ላይ የኦሮሚያ ቃል አቀባይ አቶ ጌታቸው ባልቻ መልስ ሰጥቷል። በሀገራችን በአንዳንድ አካባቢዎች በተፈጠረው የጸጥታ ችግር መንግስት የጸጥታን የማስከበር ስራና የህግ በላይነትን የማስከበር ስራ እንደሚሰራ ባለፈውን ሳምንት ግልጽ የሆነ መግለጫ ተሰጥቷል። ከዚህ ወደዚህ የተሰማራ የጸጥታ አይን ምን አይነት ጥንቃቄ ሊያደርግ እንደሚገባ እና በምን አይነት ክትትል ውስጥ እንዳለ በአጠቃላይ መረጃ ለመስጠት ሞክረናል። አሁን ባለን መረጃ ችግሮቹ መኖራቸውን በእርግጠኝ ሰላምነት መናገር ይቻላል። አሁን የሚጎዱ ሰዎች ሊኖሩ ይችላሉ፣ ሲብል ሊጎዱ ይችላሉ። በመንግስትም ይሁን በሌላ በሸመቀው ሀይል ችግር ሊከሰት ይችላል። ይህንን አጣርቶ ግልጽ የሆነ የት ነው እርምጃ የተወሰደው እነማን ላይ ነው የተወሰደው ማነው የወሰደው የሚለው ነገር ተጣርቶ በእጃችን ሲገባ ብንናገር ጥሩ ይሆናል ብዬ ነው የሚገምጠው። በመንግስትም አካል ይሁን በሌላ አካል የተፈጠረ ችግር ካለ እርምጃ የሚወሰድበት ሁኔታ ይኖራል ብዬ ጠብቃለሁ። በምዕራብና ቄለም ወለጋ አካባቢዎች የስልክና የኢንተርኔት አገልግሎት ከተቋረጠ ከአንድ ወር ተ- በላይ እንደሆነ የግንባሩ ባለስልጣናት በመግለጫው ላይ ተናግረዋል። በሀገሪቱ አጠቃላይ ምርጫ ለማድረግ ዝግጅት እየተካሄደ ባለበት በአሁኑ ወቅት የነገሮቹ መክፋት አሳስቦኛል ስልም ኦነግ በመግለጫው ጠቅሷል። በመግለጫው ላይ የመፍትሄ አቅጣጫ ተብሎ ጠውን ድርጅታቸው ያስቀመጠውን የኦነግ የፖለቲካ መኮንን አቶ ለሚ ተናግረዋል። መንግስት ለችግሩ አስቸኳይ መፍትሄ እንዲሰጥ የኢትዮጵያ ሰብአዊ መብት ኮሚሽን ደግሞ በኦሮሚያ የተለያዩ አካባቢዎች እየተፈጸመ ያለው የመብት ጥሰቶችን አጣርቶ መረጃ ለህዝብ ይፋ እንዲያደርግ ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ፣ እናመሰግናለው። አድማጮች፣ አሁን ከአዲስ አበባ ወደ መካከለኛው ምስራቅ ነው የምንሄደው። በተከታዩ የመጽሔት ዝግጅት ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሜሬቶችና አካባቢዎች የሚኖሩ ኢትዮጵያውያንን አግኝተው አወያይተዋል። በዛሬው ዕለት በዱባይ ሸባብ አሊ ስቴዲየም በነበረ በሺዎች የሚቆጠሩ ኢትዮጵያውያን መታደማቸው በተገለጸው ዝግጅት ላይ ጠቅላይ ሚኒስትሩ በቀጠናው የሚኖሩ ኢትዮጵያውያንን ሕይወት የሚደግፉ ለውጦች እንዲኖሩ ከባለስልጣናት ጋር ስለመምከራቸው መናገራቸውም ታውቋል። ሀብታሙ ስዩም ጠቅላይ ሚኒስትሩ በታደሙባቸው ዝግጅቶች ላይ ተሳታፊ ከነበሩ ኢትዮጵያውያን ጋር አጭር ቆይታ አድርጎ ተከታዩን አሰናድቷል። ላለፉት ሀያ አመታት የኦርቶዶክስ የቸርች መስሪያ ቦታ ችግር ነበር። አቡዳቢ ታውቃላችሁ። አቡዳቢ ብቻ አይደለም ሻርጃም ዱባይም ችግር አለ እና ከሼክ መሐመድ ጋር በነበረ ንግግር አፍታ አልወሰደባቸውም። በነገራችን ላይ ተፈቅዶላቸዋል ቦታው። የሰማችኋቸው ጠቅላይ ሚኒስትር አብይ አህመድን ነው። ትናንት በተባበሩት አረብ ኤምሬቶችና አካባቢዋ ከሚኖሩ ኢትዮጵያን የተውጣጡ ቁጥራቸው ሦስት መቶ እንደሆነ ከተነገረላቸው ተሳታፊዎች ጋር ከነበራቸው ውይይት የተወሰደ ነው። በውይይቱ ላይ ተሳታፊ ከነበሩት የአንደኛው ምልከታ ወደ ኋላ እንሰማለን። ከዚያ በፊት ግን በዛሬው ዕለት በተባበሩት አረብ ኤምሬቶች ትልቅ የንግድ ከተማ ዱባይ ሸባብ አሊ ስታዲየም ወደ ነበረው ዝግጅት እናቀናለን። በዚያ በሺዎች የሚቆጠሩ ኑሯቸውን በመካከለኛው መስራቅ ያደረጉ ኢትዮጵያን ጠቅላይ ሚኒስትር አብይ አህመድን አግኝተዋል። ከ15 ዓመታት በላይ በአቡዳቢና አካባቢዋ የኖረችው አስቴር ዘላለም በዚያው ነበረች። ከአቡዳቢ 17 ኪሎ ሜትር ርቃ በምትገኘው ዱባይ የነበረው ዝግጅትን ተካፍላ ከሌሎች ኢትዮጵያን ጋር በአውቶብስ በመመለስ ላይ ያለች ያናገርኳት አስቴር ጠቅላይ ሚኒስትሩ ለበርካታ ዓመታት አስተዋሽ እንደሌላቸው ሲሰማቸው የነበሩ ኢትዮጵያንና ትውልድ ኢትዮጵያንን በዛሬው ሁኔታ ማግኘታቸው ልዩ ትርጉም እንዳለው ትናገራለች። በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ፣ የሚሰጠው ትርጉም አለ። ምክንያቱም በፊት መንግስት እንደሌለን፣ አገር እንደሌለን ነው ብዙ ነገር የሚያልፍብን የነበረው፣ አሁን ግን አንድ የሀገር መሪ ይህንን ነገር ስፈርሰቶው ህዝቡ ከእያንዳንዱ ቤት ከቤት ሰራተኛ ወጥቶ የሀገሩ መንግስት ስታዲዮም አዘጋጅቶ የተሰጠው ክብር ራሱ ለዚህ ለዚህ ሀገር ኗሪ ሌላ ሌላ ምዕራፍ ተስፋ፣ በዛው ላይ ደግሞ ሰላም፣ በዛ ላይ ደግሞ በሰብአዊነት መኖር እንድንችል አቶ ተክለ መድህን አበራ በሸባብ አሊ ስታዲየም በነበረው ዝግጅት ሚኒስትሩ በተባበሩት አረብ ኤምሬቶችና አካባቢዋ የሚኖሩ ኢትዮጵያውያንን የሚጠቅሙ እርምጃዎችን እንደሚወስዱ ማወቃቸው ደስተኛ እንዳደረጋቸው ይናገራሉ። ጥሩ ጊዜም አሳልፈን አል ባይ ናቸው። አስራ አንድ ሰዓት በዚህ ሀገር አቆጣጠር ጀምሮ ገብሶ ነበረ፣ ወደ አዳራሹ ወደ ስቴዲየሙ በተለያዩ ቦታ የኢትዮጵያን ባንዲራ ይዘው አሸብርቀው የኢትዮጵያ ሙዚቃዎች የተሰሰሩ ነበረ። ሰው ተደስቶ ነበር። አንድ የሚያደርግ ነገር ለህዝቡ የሚያነቃቃ ነገር ለህዝቡ ተስፋ የሚሰጥ ንግግር ነው የተናገሩት። ከንግግር ውስጥ ለብዙዎቻችን ተስፋ የሰጠን በዚህ ሀገር በተለይ አቡዳቢ የምትባለው ከተማ ውስጥ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማምለኪያ ቦታ የማጣት ችግር ትላንትና ባደረጉት ከተማዋ፣ ወይም ደግሞ የእምሬቷ አሚር ጋር ከሼክ መሀመድ ጋር ባደረጉት ንግግር ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን የማሰሪያ ቦታ እንደተሰጣቸው አመሰሩን። ይህ በህዝቡ ዘንድ የነበረው ደስታና ፈንጠዝያ የተለየ ነበር። በጣም እኛም ተደስተናል። ይሄ የሚያሳየው የኢትዮጵያውያን አሻራ የሀገር ላይ ልንጠልባቸው የሚገባ እንዳያየን ነው። በጣም ተደስተናል። ህዝቡም በጣም ደስተኛ ነው። እያንዳንዳችን ከሚመጣበት ከተማ በአገሩ መንግስት ወጪ የትራንስፖርት አገልግሎት አዘጋጅቶልን የምሳ ጊዜም ነበረን እንዲሁ ደግሞ አሁን ወደ ቤታችን የምንመለስ በየመኪኖቻችን ላይ በእያንዳንዳችን ስናት ተዘጋጅቶልን በብዙ በኩል ደግፈውን ነው ያሳለፍ ነው። በተባበሩት አረብ ኤምሬቶች ከአስር ዓመታት በላይ የኖሩት አቶ ኃይሉ ግን በተለይ ትናንት በነበረው ውይይት ደስተኛ አይመስሉም። ውይይቱ ድባብ የጠበቅኩት አይነት ነገር ሆኖ አላገኘሁትም። እኔ የጠበቅኩት አገራዊ ጉዳዮች ይነሱበታል፣ እንወያያለን እዚህ ያለው አረብ ሀገር የሚኖረው ህዝብም ችግሮቹን ያነሳል። ከዛም አልፎ አሁን ሁላችንም የምታሳስበን አገራችን ላይ ያለው ነገር እውነት የሆኑ ነገሮችን ይነግሩናል፣ እኛም እዛ ያሉትን ስጋቶች እንነጋገራለን የሚል ግምት ነበረኝ። ውይይቱ ግላዊ ቅሬታዎች የተደመጡበት እንጂ በአካባቢው የሚኖሩ ኢትዮጵያንን የየዕለት ችግር በሚቀርፍ መንገድ አልተከናወነም ሲሉ ይናገራሉ። ለጥያቄ እድል ቢሰጣቸው ኑሮ ለጠቅላይ ሚኒስትሩ ሊያነሷቸው የነበሩ ጉዳዮችንም አጋርተውናል። በተለይ ትንሹን የክፍያ ጣራ ከፍ የማድረግ ስምምነት ቢደረግ፣ የስራ ሰዓት ወሰን ስምምነት ቢደረግ ቢጠየቁ ጥሩ ነበር ብዬ አስባለሁ። ማለት እሳቸው ከታላላቅ ባለስልጣናት ጋር ተነጋግረው ይህንን ነገር ማስተካከል ቢችሉ ብዙ እህቶቻችን ክፍያ መጥናቸው በጣም ትንሽ እንደሆነ እናውቃለን። የስራ መብታቸውም ከሀገሪቱ ከገሪቱ ትንጋ የተገናዘበ እንዳልሆነ እናውቃለን። እና በዛ አንጻር መንግስት ለመንግስት መነጋገር ያለባቸው ነበር ብዬ አምናለሁ። ከዛ ውጪ በእንደ ኢትዮጵያ ሁሉም ኢትዮጵያዊ የሚያስበው እዚህ በአካል ቢኖር እንጂ አገሬት የሚሆነው ነገር በየደቂቃው የስለሚያሳስበው ስለ ሀገር ቤቱ የተሻለ ነገር መነጋገር ነበረብን ብዬ አምናለሁ። ከዚህ በተጨማሪ የእምነት ተቋማት ላይ ያነጣጠሩ ጥቃቶችን በተመለከተ አሳሳቢ የሆኑ የሀገርና የሕዝብ ደህንነት ስጋቶች ጋር በተያያዘ እንዲሁም ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት እየሰጡ ናቸው ባሏቸው ጥያቄ የሚያስነሱ ንግግሮች ላይ በመድረኩ ማብራሪያ እንዲሰጥ ቢመቻች መልካም እንደነበር አክለዋል። የጥያቄና መልስ ሂደት አመራሩንም ወቅሰዋል። ይህንና ተያዥ ጉዳዮችን አንስተን ለመጠየቅ በማሰብ በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን አቶ ሱሌይማን ደደፎን ለማግኘት ደጋግመን ሞክረናል። ስልካቸው ዝግ በመሆኑ ልናገኛቸው አልቻልም። ጥረታችንን እንቀጥላለን። በተባበሩት አረብ ኤምሬቶች ውስጥ በተለያየ ስራ ውስጥ ተሰማርቶ የሚኖሩ ኢትዮጵያን ቀጠናው ላይ ትኩረት ያደረጉ የዜና አውታሮች ቁጥሩ ከመቶ ሺህ እንደሚልቅ ይገምታሉ። ለአሜሪካ ድምፅ ራዲዮ ሀብታም ስዩም ዋሽንግተን ዲሲ። ቀጣሙ ስዩምን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ መጽሔት ርዕስ ስንሻገር የግንባታ ኢንዱስትሪ ፕሮጀክቶች የጥራትና የዲዛይን ችግሮች ስላሉባቸው ና ከሁለት መቶ እስከ ሶስት መቶ እጅ የሚደርስ ተጨማሪ ወጪ ስለሚያስወጡ አገሪቱ ከፍተኛ ሀብት ታጣለች ሲል አዲስ የተቋቋመው የፌዴራል ግንባታ ስራዎች ቁጥጥር ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ባለፉት ስድስት ወራት ውስጥ ብቻ ያለ አግባብ ሊጠፋ ነበር ያለውን የሰላሳ አራት ሚሊዮን ብር ብክነት ከብክነት ማዳኑንም ገልጠዋል የግንባታ ስራዎችን መቆጣጠር የሚያስችል ወጥና የተደራጀ ሕግ ማዕቀፍና ተወዳዳሪነት እንዲሁም አቅም ያለው ስራ ተቋራጭ አለመኖር ተግዳሮት ወይም ፈተና መሆኑንም የባለስልጣኑ ምክትል ዋና ዲሬክተር አቶ ማተቤ አዲስ ተናግረዋል። አገር አቀፍ የግንባታ ስራዎች ቁጥጥር ባለስልጣን ከክልሎችና ከከተማ አስተዳደሮች ጋር የሚያደርገው የመጀመሪያ ምክክር መድረክ ከሀዋሳ ከተማ እየተካሄደ ነው። የአዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ዘገባ አለው። በእንግሊዝኛ ቃል የኮንስትራክሽን ስራዎች ቁጥጥር ባለስልጣን የተባለ የሚጠራው የፌዴራል ግንባታ ስራዎች ቁጥጥር ባለስልጣን በዘርፉ ያለውን ሰፊ ችግሮችን ለመቅረፍ ታስቦ ከለውጥ በኋላ በአዲስ የመንግስት አደረጃጀት በአዋጅ ቁጥር 197 2011 ዓ ም የተቋቋመ ተቋም ሲሆን ከተቋቋመ አንድ ዓመት ሞልቶታል፤ ነው የተባለው። ስራውን ከጀመረ ደግሞ ስድስት ወራት ያስቆጠረው ባለሥልጣኑ በእነዚህ ወራት ውስጥ ያከናወናቸውን ተግባራት የባለሥልጣኑ ምክትል ዋና ዲሬክተር አቶ ማቴቢ አዲስ ተናግሯል። ትላልቅ ስራዎች ሰርተናል ብለን መናገር ባያስፈልግም፣ ቁጥጥር ስራውን ለመስራት መሰረታዊ የሆኑ የሬጉላቶሪ ትሎቹ ላይ ትኩረት አድርገን ለመስራት ሞክረናል። ህጎችን የማስተካከል ኮንስትራክሽን ኢንዱስትሪ ውስጥ ምን ህግ አለ ምን የለም የሚለውን የመለየት ስራ ሰርተናል። በተጨማሪም በተወሰኑ ፕሮጀክቶች ላይ ወደ 11 የሚሆኑ የፌዴራል መንገድ ፕሮጀክቶች፣ ወደ 15 አካባቢ የሚሆኑ የፌዴራል ህንፃ ፕሮጀክቶች፣ ወደ 34 የሚሆኑ የፌዴራል ፕሮጀክቶች ዲዛይኖቹን ሪቪው የማድረግ ስራ ሰርተናል። ከዲዛይን ጋር ተያይዞ ከጨረታ ሰነድ ዝግጅት ጋር ተያይዞ ከውድድር ጋር ተያይዞ ችግሮች አሉ። ስለዚህ በአብዛኛው ኮንስትራክሽን ላይ የምናያቸው የፕሮጀክቶቹ መዘገየት፣ የዋጋ መናር አጠቃላይ ከጥራት ጋር ተያይዞ ያሉ ችግሮች የሚነሱት መነሻቸው በቅድመ ኮንሰሽን ጊዜ ያልሰራናቸው ናቸው ስራዎች ናቸው እና የግዢ አዋጁ ላይም መስተካከል የሚገባቸው ነገሮች አሉ። ት ወደ 34 ሚሊየን ከጨረታ ማስያዣ መዘጌት ማነው ኤክስፓየር ማድረጋ ተየዞ ያን ያህል ማዳን ወደሚለው ከወሰኑ ወደ 34 ሚሊየን አካባቢ ኤክስፓየር ያደረጉ ጋራንቲዎቹ ለማስተካከል የቻልንበት ሁኔታ አለ። ግን ከሱ ባሻገር ትልቁ ነገር ምንድን ነው? አመለካከቱ ጋር ብዙ ስራ ሰርተናል። የቆሙ ፕሮጀክቶች ደግሞ እንዲንቀሳቀሱ ማድረግ። የግንባታ ኢንዳስትሪው ባለፉት 27 ዓመታት በዘርፉና በአገሪቱ ምጣኔ ሀብት ውስጥ የነበረው ድርሻ ከፍተኛ ሲሆን በአንጻሩ ደግሞ ውስብስብ ሙስና የሚሰራበትና ና የሕዝብ ሀብት የሚወድምበት ዘርፍ ነው። አቶ ማተቤም ይህንን ለመቀነስ መስራት ያስፈልጋል ብሏል። እያንዳንዱ ፕሮጀክት እንግዲህ ጤናማነቱ የሚለካው አንዱ በኮስት ነው። ስለዚህ ጤናማ ተወዳዳሪ ከሌለ ኮስት እያደረክ ነው ማለት ነው ጤናማ ተወዳዳሪ አልገባም ማለት በመንግስት ኮስት ነው ማለት ወይ፣ በጥራት ላይ ነው የሚመጣው። ጥራት አባላሽቼ ገንዘብ ወስዳለሁ ወይም ከጊዜ ነው። በጣም ድሌ ያርጌ ፕሮጀክቱን ገብቼ ሰራለሁ የሚል ነው። ሁለቱም ኮስት አላቸው፣ ኳሊቲም ታይም። ስለዚህ ኢምፕሊኬሽኑ ትልቅ ነው። እንደ ሀገር ስናየው ጥናቶች የሚያሳዩት እያንዳንዱ ፕሮጀክት መጀመሪያ ከታለመለት ኮስት አንጻር ሁለት እጥፍ ሶስት እጥፍ ነው የሚያልቀው ከ200 እስከ 300 ፐርሰንት። ስለዚህ እያንዳንዱ ፕሮጀክት ላይ 200 300 ፐርሰንት ጨመረ ማለት ሁለት እጥፍና አንድ እጥፍ ከታሰበው ኮስት በላይ ይሄዳል። በእሱ ካልኩሌት ብታደርገው ብዙ አማውንት ኦፍ መኒ ሀገሪቱ ብዙ ታደረጋለች በእያንዳንዱ ፕሮጀክት ላይ። በሀገሪቱ መጣ ከሚባለው ለውጥ በኋላ የግንባታው ኢንዱስትሪ መቀዛቀዝና ከገበያው የሚወጡ ተቋራዎችን በተመለከተ ለሚቀርበው ክስም አቶ ማተቤም የጸጥታ መታወክና የቁጥጥር ስርዓት አለመኖርን እንደሚካሄድ አቅርበዋል እንደ ሀገር ስንወስድ አሁን ወደ 60 ፐርሰንት የሚሆነው የካፒታል በጀት ኮንስትራክሽን ሴክተሩ ላይ ነው የሚመደበው ስለዚህ ብዙ ገንዘብ አለበት አካባቢ ብዙ ችግር ሊኖር እንደሚችል ይታወቃል አንድ ሁለተኛው ኮንስትራክሽን ኢንዱስትሪ የትም ሀገር ቢሆን ኮራፕሽን ነፃ ሊሆን አይችልም። ልትቀንሰው ትችላለች። ከዚህ አኳያ የሚታየው እንዳገርም የሚታየው የተለየ ነገር አይደለም። እሱ ግን መቀነስ አለበት ችግር ስለሆነ ኮራፕሽን ባይጠፋም መቀነስ ግን አለብን። አሰራሮች ያስፈልጋሉ። ሰው ያስፈልጋል። በዚህ ሁለት ዓመት የተቀዛቀዘበት አጠቃላይ ፖለቲካል ሁኔታ የሀገራችን የፖለቲካ ሁኔታ አገሪቱ ላይ ያለ ሴኩሪቲ ሁኔታ አብሮ ፕሮጀክቶችን የመቀዝቀዝ ነገር አለ። ኮንትራክተሩ እንደ ልብ አንቀሳቅሶ ማቴሪያል መስራት አይችልም። ከውጭ ወደ ሀገር ውስጥ የሚገቡ ነገሮች ችግር አለ። በየመንገዱ ላይ እንደምታየው በየክልሉ ስለዚህ የሰላም ሁኔታ ኮንስትራክሽን ላይ ኢምፓክት አለ። የሚገነቡ የመንግስት ትልቅ ፕሮጀክቶች ከጨረታው ጀምሮ የህዝብ ሀብት ይጭበረበራል ነው ያሉት። ለአብነት በውይይቱ ላይ በጽሁፍ ባቀረቡት ሰነድ በአንድ ፕሮጀክት አላስፈላጊ ነው ባሉት ተደጋጋሚ የዲዛይን ለውጥ በግንባታ ብሬት ብቻ እስከ 41 ሚሊዮን ብር ይመዘበራል ብሏል። ባለፉት ስድስት ወራት ባለስልጣኑ ቁጥጥር ባደረገባቸው ፕሮጀክቶች በአማካሪ ድርጅቶች በኩል የዲዛይን ጨረታ ሰነዶችን በጥራት አለማዘጋጀት፣ የጥራት ማረጋገጫ ስራዎችን ወቅቱን ጠብቆ አለመፈጸምና አላስፈላጊም የዲዛይን ለውጥ ማድረግ ችግሮች ታይቶባቸዋል። በአሰሪዎች ቅድመ ክፍያዎችን ያለ ዋስትና መክፈል፣ በተቋራጮች ለሚቀርቡ ጥያቄዎች መልስ አለመስጠትና በስራ ተቋራጮች ደግሞ ትክክለኛ ዋጋ ያለማቅረብ፣ በጀት አዘዋውሮ መጠቀምና ምርታማነትን ታሳቢ አለማድረግ የታዩ ጉድለቶች መሆናቸው ተገልጧል። አቶ ማተቤ በግንባታው ኢንዱስትሪ የሚሰሩ ሰራተኞች ደህንነትም የተረሳ ጉዳይ መሆኑን ተናግሯል። ባለስልጣኑ ተቋቋመው አገራዊ የግንባታ ፍላጎቶችን ማሟላት፣ የተቋማትን ስራ ፈጣጥን መገምገም፣ የግንባታ ሰራተኞችን ደህንነትና ጤንነት ማስጠበቅና የግንባታ ግባት ጥራት መቆጣጠር የተሰኙ አራት ዓላማዎችን ለማሳካት ሲሆን የግንባታ ስራዎችን መቆጣጠር የሚያስችል ወጥና የተደራጀ የህግ ማዕቀፍ እንዲሁም ተወዳዳሪና አቋም ያለው ስራ ተቋራጭ አለመኖር ተግዳሮት እንደሆነበትም የባለስልጣኑ ምክትል ዲሬክተር አቶ ማተቤ ተናግሯል በሀገር አቀፍ የግንባታ ስራዎች ቁጥጥር ባለስልጣን ከክልሎችና ከከተማ አስተዳደሮች ጋር የሚያደርገው የመጀመሪያው የምክክር መድረክ በሐዋሳ ከተማ የተካሄደ ሲሆን ተሳታፊዎች የባለስልጣኑ ጅምር ስራ እስከ ታችኛው መዋቅር እንዲወርድ ጠይቀዋል ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዮስ ሐዋሳም ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽ ሶስት ሰዓት ከሰላሳ አምስት መሆኑ ያመለክታል። በርከት ያሉ ዘገባዎችንና ቅንብሮችን ይዘናል። እዚህ ግድም ታዲያ ከዘገባዎቹ ጥቂት ፋታ ወስደን ቫለንታይን የፍቅር ቀን አመታዊ የፍቅር ቀን ባህላዊ ወግ ፍቅረኞች እቅፍ አበባና ጣፋጭ ቸኮሌቶችን፣ ጣፋጮችን ጨምሮ ፍቅርን ለመግለጽ ስጦታዎች የሚበረከትበት ቀን ነው። በቤት ውስጥም ወትሮን ምግብ የማብሰል ችሎታ ወይም ልማድ የሌላቸው አፍቃሪዎች ባሎች ፍቅራቸውን ስለመግለጽ ግሩም ቅርስ ለማሰናዳት ጉድ ጉድ የሚሉበት ቀን ጭምር ነው። ዛሬ እለቱ ቫለንታይን የፍቅር ቀን ነው። ዘመንኛ ወግ፣ ከሐሳቡም ሆነ ከምክንያቱ የሚጣላ አይኖርም። መነሻውን የምዕራቡን ዓለም ባህል ያደረገው ቫለንታይን ቀን ወደ ሀገራችንም ሰተት ብሎ ከገባና ደመቅ ብሎ እንዲያውም በአንዳንዶች አይን ገነን ብሎ መዘውተር ከጀመረ ሰነባብተዋል። የአከባበሩ ስነ ሥርዓትና የገበያዎች ተጽዕኖ የተለየ ቅኝት ሳይዘነጋ ነው። ታዲያ ለሁሉም የፍቅር ቀን መዘከሩን ማን ይቃወማል? እውነተኛው የፍቅር መንገድ በአንዲት በተመረጠች ቀን ብቻ መሆኑ እንጂ የሚሉ ወጋቾች ግን አላጣም። ሁሉም መልካም የፍቅር ቀን ለምታዘወትሩ ና ለምታከብሩት ሁሉ ዜማው ይቀጥላል ቫለንታይን በብሪክማን እና ማክ ብራይድ ቫለንታይን ነበር አድማጮች። የሰማችሁት የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን እንዘልቃለን። ለዚህ ክፍል ቀዳሚ የሆነው ቅንብር የንግግር ነጻነት መብት ኃላፊነትና ግዴታ እንዲሁም ፈተናዎቹን das ist አዲሱ የጥላቻ ንግግርና ሐሰተኛ መረጃዎችን ስርጭት መከላከያና መቆጣጠሪያ አዋጅ ከዚህ ቀደም በተለያዩ የሕግ ባለሙያዎች እና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹም አስተያየቶች ተካተቱበት እንደ ጸደቀ በዚህ በሕዝብ ተወካዮች ምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የሕግ ባለሙያዎች ገለጡ። ይህም ይህም ሆነ ያልተሻሻሉና አሻሚ የሆኑ ቃላቶች አብረው በመካተታቸው ህጉ ለፖለቲካ ዓላማ ማስፈጸሚያ እንዳይውል ለአስፈጻሚ አካላት ተገቢው ስልጠና ሊሰጥ ይገባል የሚላሉ። ዓለም አቀፉ የሰማዊ መብት ተሟጋች ድርጅት ሂማን ራይትስ ዋች በበኩሉ መንግስት የጥላቻ ንግግሮችና ሐሰተኛ መረጃዎች ስርጭትን ለመቆጣጠርና ለመከላከል ቅጣት አልባ የሆኑ ስልቶችን ሊከተል ይገባል ሲል ምክረ ሀሳብ አቅርቧል። ለዝርዝሩ ጽዮን ግርማ አቶ ዮሐንስ ኔው በባህር ዳር ዩኒቨርሲቲ የመገናኛ ብዙሀን ህግ መምህር ናቸው። በተጨማሪም ከዚህ ቀደም የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ውይይት በተካሄዱባቸው መድረኮች ላይ መንግስታዊ ባልሆኑ ድርጅቶች ውስጥ በመካተት የውይይት ነጥቦችን ሲያነሱና አማራጭ ሀሳቦችን ሲያስቀምጡ የነበሩ ባለሙያ ናቸው። ይህንን መነሻ በማድረግ በውይይቶቹ ላይ ስታነሷቸው የነበሩት ሀሳቦች ተካተቱ ወይ ስንል ጠይቀናቸው ነበር። በአብዛኛው እኛ እየሰጠናቸውን አስተያየቶች እና ትችቶች ለማካተት ሞክሯል። አዲሱ አዋጅ እንግዲህ ለምሳሌ በጣም አሻሚና ለትርጉም የተጋለጡ ቃላት ነበሩበት ከአሁን ቀደም የነበረው ረቂቅ፣ ለምሳሌ ጥላቻ፣ እንዲሁም መድሎና ጥቃት የሚሉ ቃሎችን ትርጉም አልሰጠም ነበር። አሁን ግን ትናንት የጸደቀው አዋጅ መድሎና ጥቃት የሚሉ ቃሎችን ትርጉም ለመስጠት ሞክሯል። ይህም እንግዲህ የእነዚህም ይዘት ወይንም ስኮፕ ደረጃ ያላቸውን ለማጥበብ ይሞክራል ማለት ነው። ስለዚህ በጣም ሰፊና ለትርጉም አሻሚ የነበሩ ቃሎችን ትርጉም በመስጠት ሌላው ደግሞ የጥላቻ ንግግር ማለት ሆን ተብሎ የሚፈጸም ወንጀል መሆኑን እንግዲህ ከአሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። ያሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳርመንት ይሄም በዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ ሀያ ንዑስ ቁጥር ሁለት ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው። ምንም እንኳን አብዛኞቹ ሀሳቦች ቢካተቱም አሁንም ግን የተወሰኑ ስጋቶች እንዳላቸው አቶ ዮሐንስ ጨምረው ይናገራሉ። ምሳሌ ጥላቻ የሚለውን ወይም ሄትሪድ የሚለውን በእንግሊዝኛ ትርጉም አልሰጠውም። ይሄ በመሆኑም እንግዲህ ካሁን ቀደም ስናነሳቸው የነበሩ ስጋቶችን አሁንም ማንሳት ይቻላል። ሌላው አዋጁ እንደ ክፍተት ካሁን ቀደም ስናነሳበት የነበረው ጥላቻን ማሰራጨት የሚለው ነው። ማሰራጨት የሚለው እንግዲህ ትርጉም ለመስጠት ሞክሯል በትርጓሜው ክፍል ላይ ይህም ብዙ ሕዝብን ለመድረስ በተለያየ ሚዲያ በመጠቀም ብዙን ሕዝብ ማግኘት ይሄም በሶሻል ሚዲያ ላይክ ወይንም ታግ ማድረግን እንደማይጨምር ትርጉም ሰጥቷል። አሁንም ይሄ እንግዲህ ማሰራጨት የሚለው ቃል በዓለም አቀፍ የሰብአዊ መብት ሕግ እንደዚህ አይነት አረዳድ የለም። አድቮኬሲ ወይንም መወትወት የሚለው ቃል ነው ያለ። ስለዚህ እነዚህ አይነት ስጋቶች አሉኝ። ከዛ ውጪ የማህበራዊ ሚዲያዎችን ተጠያቂነትን በተመለከተ ከአሁን ቀደም የነበረው ረቂቃዎች ወዲያውኑ የጥላቻ ንግግር ወይንም የሐሰት መረጃ እንደደረሳቸው እንዲያወጡ የሚል ነበር። አሁን ግን በሀያ አራት ሰዓት የሚል አስተያየት ሰጠን ነበር። ከአሁን ቀደም የጀርመን ተሞክሮም የሌሎች ሀገሮችን በመስኩ ላይ ህግ ያላቸው ሀገሮች እንደዚህ አይነት ህግ ነው ያላቸው። ስለዚህ ይህም በጥሩ ጎል ሊወሰድ ይችላል። ሌላው በተደጋጋሚ እኛም ስናነሳው የነበረ እና ከአሁን ቀደምም ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልክተኛ ዴቪድ ኬይ የሰጣቸውን አስተያየት ካተቱም ለምሳሌ የራባት መሪ ቅድም የተከተለ አይደለም። ይሄ ምንድን ነው? ወደ ስድስት የሚደርሱ ቅድመ ሁኔታዎች አሉ ከራባት መሪ ቅድ ላይ እና እነዚህን ቅድመ ሁኔታዎች የኢትዮጵያ ፍርድ ቤቶች የጥላቻ ንግግር ክስ ሲቀርብላቸው፣ እነዚህም ስድስት ቅድመ ሁኔታዎች ማለትም የንግግሩን አውድ፣ የንግግሩን መልእክት፣ ተንኳሽ ነው ወይ ቆስቋሽ ነው ወይ፣ እንዲሁም ደግሞ በምን መንገድ ነው የተነገረው፣ የተናጋሪ ማንነት፣ ንግግሩ ግጭት ሊያስከትል ይችላል ወይ የሚሉ ወደ ስድስት የሚደርስ ቅድመ ሁኔታዎችን አላስቀመጠም። ምናልባት ይሄ በመመሪያ ወይንም በደንብ ሊካተት ይችል ይሆን አላውቅም ግን እንዲህ አይነት ስጋቶች አሉ። ሌላው እንደ ስጋት ላነሳ የሚችለው ከመናገር ነጻነት ጋር በተያያዘ ከአምስት ሺህ በላይ ተከታይ የሚለው ነው እና የቅጣት መጠኑን ትንሽ ሁለቱንም ስራትንም ቅጣትንም የሚል ነው። ከአሁን ቀደም የነበረው ወይም የሚል አማራጭ ነበረ። አሁን ግን ኤንድ ወይንም እና በሚል ነው የተካተተው። ስለዚህ የቅጣት መጠኑ ትንሽ ከፍ ያለ ነው እስከ መቶ ሺ ብር የሚል ይሄን በጣም በማህበራዊ ሚዲያ በንቃት የሚጽፉ ሰዎችን እንዲሁም ሌሎች የሰብአዊ መብት ተሟጋቾችን እንዳይጽፉ ትንሽ ሊያሸማቅቃቸው ይችላል። ወይም በእንግሊዝኛው ቺሊንግ ኢፌክት የሚባለው ሊያስከትል ይችላል ማለት ነው። በሌላ በኩል በዚህ ረቂቅ አዋጅ ላይ ከሌሎች የሙያ አጋሮቻቸው ጋር በመሆን ከተቻለ ሕጉ እንዲቀር ካልሆነም እንዲሻሻል ሲሞግቱ ከቆዩት ባለሙያዎች መካከል የሕግ ባለሙያው አቶ አማሀ መኮንን አስተያየታቸውን እንዲሰጡን ጠይቀናቸው ነበር። መንግስት ያው የተሻለ አቅም አለው። ህጉ ሊያስከትል ከሚችለው ችግር ይልቅ ሊፈጥር የሚችለው ጥቅም ያመዝናል ብሎ ህጉ ወጥቷል። እንዳየነው እውነት ለመናገር ምንም እንኳን በዋናነት የሚያሳስበንን ይሄ ህግ ላልተገባ አላማ ሊውል ይችላል፣ የመናገር ነጻነትንም ሊገድብ ይችላል የሚለው ስጋታችንን ተጋራማነት አንችልም። ግን ህጉን ሲያወጣ ያነሳናቸውን ኮንሶሎች አብዛኞቹን አካቶ ነው ያገኘነው ለምሳሌ መድሎ ምንድን ነው ለሚለው፣ እኛ ያስቀመጥነውን ትርጓሜ በብሔር፣ በቋንቋ፣ በአካል ጉዳተኝነት፣ በጾታ እና በሌሎች የማንነት መገለጫዎች የሚደረግ ማግለል እንደሆነ በግልጽ ቋንቋ ጥሯል። ትልቁ ነገር ደግሞ ይሄ ወንጀል ሆን ተብሎ ጥላቻ ንግግር ወይም ማስፈራጨት ወንጀል ሆኖ የሚያስቀጣው ሆን ተብሎ ለዚሁ ዓላማ የተፈጸመ ብቻ ሲሆን እንደሆነ በግልጽ ቋንቋ ተቀምጧል። ይሄ በፊት በነበረው ረፊት ላይ አልነበረም። ስለዚህ በዚህ ጉዳይ አንድ ሰው ሊወነጀል ከሆነ አቃቤ ሕግ ሊቀጥ ከሆነ አቃቤ ሕግ የማስረዳት ሸክሙ እሱ ላይ ነው ማለት ነው። የተነገረው ንግግር ሆን ተብሎ ብዙን አደጋ ላይ ለመጣን ሀገርን ሰላም ችግር ውስጥ ለመክተት እና ጥላቻን ለማሰራጨት ሆን ተብሎ ያደረገው መሆኑን ማስረዳት ወይም ፕሩቭ ማድረግ ይጠበቅበታል ማለት ነው። ይሄ በጣም ትልቅ እምርታ ነው ማለት ይቻላል። እና አብዛኛዎቹ የሚባሉትን በተለይ ግልጽ ህጉን ግልጽ እና ፕሪሳይስ ከማረግ አንጻር ብዙ ማሻሻያዎች ተደርገውበታል። በሌላ በኩል አዋጁ በእጅ አዙር የመናገር ነጻነትን የሚጋፋ በመሆኑ እንዲሁም መንግስታት እንዲህ ያሉ አዋጆችን የመናገር ነጻነትን ለማፈን ስለሚጠቀሙበት ህጉ ሊጸድቅ አይገባም በሚል ረቂቅ አዋጁን ሲቃወም የቆየው ዓለም አቀፉ የሰብአዊ መብት ተቋም ዩማን ራይትስ ዎች አሁንም መንግስት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ከቅጣት በመለስ ያለ እርምጃ እንዲወስድበት መክሯል። ድርጅቱ የአፍሪካ ጉዳዮች ከፍተኛ ተመራማሪ ላቴሽያ ባይደርን ጠቅሶ ድርጅቱ በትናንትናው እለት ባወጣው አጭር መግለጫ የኢትዮጵያ መንግስት በአሁኑ ወቅት ያለበትን ጫና እንደሚረዳ በመግለጽ ነገር ግን እንዲህ ያሉ ህጎች የመናገር ነጻነትን ሊያፍኑ ስለሚችሉ ከቅጣት በመለስ ሁኔታዎችን ለማስተካከል እንዲጥር ምክረ ሀሳብ ለግሰዋል በሌላ በኩል የህግ ባለሙያዎቹ አሁንም የስጋት ምንጭ ናቸው ያሏቸውን አንቀጾች በመጥቀስ እነዚህ በሚተረጉሙበት ጊዜ ለፖለቲካ ዓላማ እንዳይውልና መጠቀሚያ እንዳይሆን ለአቃቢ ህግያንና ለዳኞች ተገቢው ስልጠና ሊሰጥ ይገባል ሲሉ ምክር ሀሳብ ለግሰዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ለዘገባው አመሰግናለሁ። ወደ ተከታዩም ዝርዝር እንሄዳለን። የበረሃ አንበጣ መንጋ ወደ ምዕራብ ኦሮሚያ መዛመቱን የኦሮሚያ ክልል ግብርናና ተፈጥሮ ሀብት ቢሮ አስታወቀ። የቢሮው የእጽዋት ጥበቃ መምሪያ ዲሬክተር አቶ ደጀኔ ሄርፓ የአንበጣ መንጋ እስካሁን በክልሉ ከሚገኙ ሀያ አንድ ዞኖች መካከል በአስራ ሰባቱ መታየቱን ገልጠው በሰብል ላይ ያደረሰውን ጉዳት መጠን ለማወቅም ጥናት እየተካሄደ ነው ብለዋል። ናኮር መልካ ዝርዝሩን ይዘዋል። የምዕራብ ሸዋ ዞን ግብርናና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ ከበደ ደበሎ የበረሃ አንበጣ መንጋ በዞናቸው መታየቱን ተናግረዋል። አቶ ከበደ እንደሚሉት ይህ የአንበጣ መንጋ ከሁለት ሳምንት ወዲህ ነው በአራት ወረዳዎች የታየው በመስኖ በሚለሙ ሰብሎች ላይ ጉዳት እንዳያደርስ በባህላዊ ዘዴና በመድኃኒት ርጭት ለመከላከል እየሰራ ነው ብለዋል። ኃላፊው ሁለት የአንበጣ መንጋዎች መጀመሪያ የገቡት ከሳምንት በፊት ሶስት ወረዳ ላይ ነው ያረፉት። አሁን ባለው አራት ወረዳ ላይ ነው ያለው። በኮይሉ ገላን፣ ከፊል አምቦ እነዚህ ወረዳ ላይ ተገኝ ተገኝተዋል። እዛ አካባቢም በባህላዊ መንገድ ስንከላከል ቆይተናል፣ የተለያዩ ሰብሎች እንዳያጠፋ። ሆኖም ግን አሁን ያንበጣ መንጋው ወደ ዞናችን የመጣበት ጊዜ ምርት በመሰብሰብ ወቅት ላይ ባለ ጊዜ ነው ያለን። ምንድን ነው አሁን ላይ ያሰጋል ብለን ያገመት ነው በመስኖ የተዘሩ ሰብሎችን ነው። ወደዛ እንዳይሄድ እዚ አካባቢ እንዳያርፍ በባህላዊ መንገድ ሰው በተለያየ ድምፅ እንዲሁም ደግሞ በጭራሮ በሆነ በሆነ ነገር እያባረረን ያለው። ሌላ ተጨማሪ መንጋ ወደኛ የማይመጣ ከሆነ ይሄ እዚህ ውስጥ ያለው መንጋ ብቻ አሁን ባለ ሁኔታ ችግር ያደርሳል ባለው ሰብል ላይ ብለን አንጠብቅም። ምክንያቱም ኤንቫይሮንመንቱ ምቹ አይደለም ለሱ ብዙም እዚህ ጋር ልራባ አይችልም። ሞቃትም አይደለም። ወይና ደጋና ደጋ ላይ ነው ያረፈው። ከደጋ ጀምሮ ደግሞ አንዳንድ ቦታ ላይ ምቹ የሆነ ቦታ ላይ ያረፉትን ከግንድ ወርዶ መሬት ያረፈ ቦታ ላይ ደግሞ በኬሚካል ልንመታው ቅድመ ዝግጅት አድርገናል። ለወረዳዎች መድኃኒት እያከፋፈለ ነው። የኦሮሚያ ግብርናና ተፈጥሮ ሀብት ጥበቃ ቢሮም የበረሃ አንበጣ መንጋው ወደ ምዕራብ ኦሮሚያ ማቅናቱን አስታውቋል። የክልሉ እጽዋት ጥበቃ ዳይሬክተር አቶ ደጀኔ ሂርጳ እንዳሉት በኦሮሚያ ከሚገኙ ዞኖች መንጋው ያልደረሰው በአራቱ የወለጋ ዞኖች ብቻ ነው። በአሁኑ ሰዓት በኬንያ በኩል በዚህ በሙያሌና አዋሳኝ በሆኑት በዚህ በመርሳቤና በሶሎሎ በኩል የሚገባው ከዛ እየተፈለከለ የሚገባው አዜናዊ አንበጣ መንጋ አለ። እነዚህ ሁሉ እንግዲህ በደቡብ በኩልም ወደዚህ ወደ ክልላችን የሚገባ አለ። ለምሳሌ በዚህ በጅማ አካባቢ የተከሰተው በደቡብ በቦንጋ በከፋ በኩል የመጣው ነው ማለት ነው። አጠቃላይ እንግዲህ በሁለት ሴዝ በሶስት ሴዝ ማየት እንችላለን ማለት ነው። አሁን ተቀረ ብለን የምንለው እነዚህ አራቱ ወለጋ ቢሆን ነው። እነሱም አስተማማኝ ወይንም ምን ዋስትና የለን። አጠቃላይ ካሉት ሀያ አንድ የኦሮሚያ ዞኖች ውስጥ የቀረው ያልደረሰበት ብለን የምንለው እስካሁን እስካሁን ባለኝ መረጃ አራቱ ወለጋ ላይ ብለን መናገር እንችላለን። ከዛ ውጪ አስራ ሰባት ዞን አካባቢ ደርሷል ማለት ይቻላል። እንደውም አንዳንድ መረጃዎች እንደሚጠቁሙት ወደ ወሮ ስለዚህ ኦሮሚያን አጠቃላይ ሊያዳርስ ይችላል የሚል ስራቻ ነው ያለን እና በሰው ክስተት እንደ አጠቃላይ እንዲያገርም በተለይም የኦሮሚያ ክልል በአሁኑ ሰዓት በተለያዩ አቅጣጫዎች እየገባ የምርት የአንበጣ መንጋውን ለመከላከል መድኃኒት ለመርጨት የተመደቡት ሁለት አውሮፕላኖች በቂ ባለመሆናቸው ተጨማሪ አውሮፕላን ለዚያው አገልግሎት እንዲውል መታቀዱን ነው አቶ ደጀኔ የተናገሩት። መንጋው ከተከሰተበት ሐምሌ 2011 ዓ ም ጀምሮ በሰብል ላይ ያደረሰው ጉዳት ምን ያህል እንደሆነ ለማወቅም ጥናት እየተደረገ ነው ብለዋል ዳይሬክተሩ ግብርና ሚኒስቴርና የኦሮሚያ እርሻና ተፈጥሮ ሀብት ቢሮ በጋራ ስለሆነ የአንበጣ መንጋ በክልሉ ለመጨረሻ ጊዜ የተከሰተው ከአስር ዓመት በፊት ነው ያሉት አቶ ደጀኔ መንጋው በዚህ ጊዜ በመስኖ የሚለሙትን ሰብሎች እንዳያጠቃ ከግብርና ሚኒስቴር ጋር በጥምረት እየሰሩ መሆናቸውን ተናግረዋል። መንጋው በአሁኑ ሰዓት በደቡብ፣ በደቡብ ምዕራብና በደቡብ ምስራቅ የአገሪቱ አካባቢዎች በስፋት መሰራጨቱንና በእንስሳት ግጦሽ በአትክልትና ፍራፍሬ በቁጥቋጦዎችና ጫካ ላይ ጉዳት እያደረሰ መሆኑን ነው ፋና ብሮካስቲንግ ኮርፖሬት የግብርና ሚኒስቴርን ጠቅሶ የዘገበው። የአንበጣ መንጋው ንፋስን መሰረት አድርጎ የሚሰራጭ በመሆኑ ወደ ሌሎች አካባቢዎች እየተዛመተ በቀጣይም ከኬንያ ወደ ኢትዮጵያ ሊገባ የሚችል የአንበጣ መንጋ መኖሩን የሚያመለክቱ ትንበያዎች መኖራቸውም ተጠቅሰዋል። የአንበጣ መንጋው የበልግ ሰብል ላይ ጉዳት እንዳያደርስ ከፍተኛ የመከላከል ስራና ርብርብ እየተደረገ መሆኑንም ተመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን አመሰግናለሁ። አድማጮች፣ ወረሃ የካቲት ለጥቁር ሕዝብ ታሪክ መታሰቢያ የተሰየመ ወር አሁን ስለ ወሩ የተዘጋጀ ቅንብር ነው ተከታዩ። ይሄ ያለንበት ወርሃ የካቲት በጥቁር አሜሪካውያን ታሪክ ውስጥ ባርነትን በመታገል ታላቅ የነጻነት ትግል ያደረጉ እንዲሁም በአሜሪካ ስልጣኔ ላይ የራሳቸውን ፈጠራ አበርክተው አስተዋጽኦ ያደረጉ አፍሪካውያን አሜሪካውያን የሚዘከሩበት ነው። ደንገረመው ይህንኑ አስመልክቶ ተከታዩን አቀናብራለች። ቶንኪንቴ፣ ይህ ድምፅ በ1983 ዓ.ም ከተሠራው የአሌክስ ሀሊ ሩት ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው። ይህ ከአራት መቶ አመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የሕይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች የነፃነትና የእኩልነት ትግል በብዙ ውጣውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነፃ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮቹ ጫና ስር ለመኖር ተገድደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጄፈርሰን ራሳቸውም ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ሕጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። ኦ ፍሪዱ ከ1838 ዓመተ ምህረት ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓመተ ምህረት ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የሕይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ሕይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወድን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከአስራ ስድስተኛው የዩናይትድ ስቴትስ ፕሬዚዳንት አብርሃም ሊንከንና ከአስራ ስምንት ሀያ አምስት እስከ አስራ ዘጠኝ ዜሮ ሁለት ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወር ሀይካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ እንደ ሀሪየት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት እነ ማርቲን ሉተር ኪንግ ማልኮም ኤክስ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊው ይነሳል እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይኪን ኦቲስ የልብ ምት መቆጣጠሪያን የሰሩ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦአቸውን ያበረከቱ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓ ምት የአሜሪካ 38 ተኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። በ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም፣ አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከአራት መቶ ዓመት በላይ በኖሩባት አዲሲቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ ኤሮፓውያን አቆጣጠር በ2013 የተጀመረው ብላክ ላይፍስ ማተር ወይም የጥቁሮች ሕይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመላክታል። አሁንም ቢሆን ትግሉ ይቀጥላል። የዘንድሮ የወርሃ ካቲት ዝክር ጥቁር አሜሪካውያንና ምርጫ በሚል ቃል እየታሰበ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ ኤደን፣ አመሰግናለሁ። አድማጮች፣ ስርጭታችን እየተገባደደ ነው። ሁለት ቅንብሮች በምጥን የሚካሄደዋሉን። በቅድሚያ ግን ማጠቃለያ ዜና ነው። ኬንያ በሰባ አመታት ውስጥ ያልታየ አይነት ከባድ አንበጣ መንጋ እንደ ገባባት የሰብአዊ ረድኤት ሰራተኞች መናገራቸውን የተባበሩት መንግስታት ድርጅት ቃል አቀባይ ስቲፌን ድሬጅች ገልጸዋል። ኢትዮጵያና ሶማሊያ የገባውም በ25 አመታት ውስጥ ያልታየ አይነት ነው። ጅቡቲ ኤርትራ፣ ኡጋንዳ እና ታንዛኒያም የአንበጣ እንቅስቃሴና እርባታ እየታየባቸው ነው። ወደ ደቡብ ሱዳን የመግባት ጉዳዩም ከፍተኛ ነው ተብለዋል። ክትትል ካልተደረገበት በስተቀር ያልተጠበቀ ተጨማሪ ዝናብ ሲታከልበት የአንበጣው መንጋ እስከ መጪው ግንቦት ወር ባለው ጊዜ ውስጥ በአምስት መቶ እጥፍ ሊጨምር እንደሚችል ታውቋል። የቻይና ብሔራዊ የጤና ኮሚሽን ተጨማሪ አንድ መቶ ሃያ አንድ የኮሮና ቫይረስ በሽተኞች መሞታቸውን ዛሬ ገልጿል። በበሽታው የሞቱ ሰዎች ብዛት 1400 መድረሱን ጠቁሟል። 590 አዲስ በሽተኞች እንዳሉም ተናግረዋል። የኮሚሽኑ ምክትል ኃላፊ ዜንግሲን ለጋዜጠኞች ሲናገሩ 1716 የጤና ሠራተኞች በቫይረሱ ታመዋል፣ ከእነሱም ስድስቱ ሞተዋል ተብሏል። አዳነችን አመሰግናለሁ። አድማጮች ስርጭታችን በእርግጥ ሊገባደድ ነው። ስለ ፍቅር ቀን የተመረጠውን የዛሬውን ዕለት ተንተርሶ የመረጥነውን ዜማ ዘለግ ብለን ማጫወት አልተቻለንም። የማጠቃለያው ላይ ታዲያ አንድ ዜማ መርጠናል። ትናንት ስለ ዕለቱ ስለ ሬዲዮ የተመረጠው ዜማ ድምፃዊው ዳርየስ ራከር በ17 ዓመቱ ለመጀመሪያ ጊዜ መኪና ማሽከርከር እድል እንዳገኘ መጀመሪያ ጊዜ ያገኘው ይላል ሕጋዊ መኪና የማሽከርከሪያውና የመለማመጃው ዕድሜ 16 ላይ ይጀምራል። እናቴን መሄድ ከፈለገችበት እንዳደርስ ስታዘዝ እድሉ ተፈጠረ። ጎማዎቹ የተበሉ፣ ጣሪያዋ ሊወድቅ የደረሰች፣ መስኮቱ በወጉም ማይዘጋ የከረከሰች መኪና ነበረች። እኔ ግን እንደዚያ በታላቅ ጉጉት የተዋጥኩበት ነፍሴን ሰቅዞ የያዘው ትኩስ ስሜት በደስታ ያጥለቀለቀኝ ግሩም ዜማዎች የሚንቆረቆሩበት የመኪና ውስጥ ሬዲዮ ነው ይላል። ሬዲዮ በዳሪየስ i not my We'd look for somewhere to watch the stars, the perfect place to put it in ball and take it slow. She sang for long to even the ones that she barely knew. She still sounded good, a little louder too, but we didn't care. I'd look at her, she'd look at me, I'll never forget that.